የአማራ ብሔራዊ ንቅናቄ አብን ህዝባዊ ወያነ ሓርነት ትግራይ ከሰላማዊ የፖለቲካ ፓርቲዎች ዝርዝር መሰረዝ አለበት ያለበትን ምክንያት ለማስረዳት የፈቀዱት የድርጅቱ የህዝብ ግንኙነት ኃላፊ አቶ ጣሂር ሙሐመድ ናቸው። እሳቸው እንደሚሉት ህወሓት፣ ለዓመታት የፈጸማቸው በደሎችና በቅርቡም እየተሳተፍባቸው ናቸው የሚሏቸው ድርጊቶች አብን የአሁኑ አቋም ላይ እንዲደርስ እንዳደረጉ ያስረዳሉ። እና በህዝባችን ላይ የሚደርሱ አዳዲስ ችግሮችን ስንመረምር በተለይ በአማራ ብሔራዊ ክልላዊ መንግስት በጎንደር የጥምቀት ጊዜ በቅማንት አማራ ወንድሞች ላይ የተፈጠረ መጠነኛ ግጭት ላይ እንዲሁም በኬሚቲ ኦሮሞ በአጣጌ በኤፍራታና ግድም መሰል ቦታዎች ላይ የተከሰቱ ችግሮች ላይ የአማራ ብሔራዊ ክልላዊ መንግስት የህዝብ ግንኙነት ስራ አልሰራባቸዋል እንጂ በምርኮ በኦዲዮ እና በቪዲዮ ማስረጃዎች በቀጥታ በእጃዙር መሳሪያዎችን ጭምር በማስታጠቅ በጎንደር በኩል ሰርገው እንዲገቡ፣ በወሎ በኩል ሰርገው እንዲገቡ በማድረግ በቲፒኤልኤፍ አማካኝነት ኦርኬስትሬት የተደረጉ ችግሮች ህዝባችንን ዋጋ ሲያስከፍሉት የቆዩበት መንገድ ለእኛ የተረጋገጠ ሀቅ ነው። አብዛኛውም አማራም ኢትዮጵያን ይህን ይረዳል። ማስረጃዎችን፣ መረጃዎችን አሉ። ለዚህ ቀጥሎ ሰሞናዊ በሆነው ጉዳይም በግልጽ እኛ ጀኖሳይድ ተብሎ በግልጽ በስሙም መጠራት አለበት ብለን እናምናለን። በዚህ መግለጫችን በግልጽ ሃጫሉ ሞት ማግስት አይተ ተከታትሏል፣ ሁሉም ሰው ታይቷል። በስቴት ሚዲያው ትግራይ ቲቪ፣ የድምፀ ወያኔ እንዲሁም አፍቃሪ ህዋት የሆኑ አክቲቪስቶችን ጭምር ጽፉት የነበረው ነገር ጉዳዩን በቀጥታ በተለምዶ የኛን ህዝብ ነፍጠኛ ብሎ በማሳቀቅ በሚታወቅበት አጠራር የአማራ ህዝብ ላይ ያነጣጠረ ቀጥተኛ ሆነ ጥቃት እንዲደርስ ቅስቀሳ ተደርጎ እሱም በተሳካ ሁኔታ ቅስቀሳ ያደረጉ ሰዎች ጥሪያቸው ፍሬ አፍርቶላቸው በተለያየ አካባቢ የሚገኙ አማሮች ዋጋ ከፍለውብናል። በዚህ አጋጣሚ የኦሮሞ ወንድሞችን አልፈዋል፣ የጉራጌ ወንድሞችን አልፈዋል። ነገር ግን አማራን ላይ ያነጣጠረ የዘር ማጥፋት ቅስቀሳ ተደርጎ እሱን በተሳካ ሁኔታ እነዚህ ሰዎች የዘር ማጥፋት ጥሪያቸው የሚሳካላቸው ሆኖ ከአክራሪና ጽንፈኛ የኦሮሞ ብሔርተኞች ጋር በመሆን የቲፒኤልኤፍ ቀጥተኛ ኦርኬስትሬሽን የታየበት መጥፎ ድርጊት መሆኑን ደግሞ አሁን ባለው ተጨባጭ ስለተገነዘብን ይህን ሁሉ በደል እያደረሰ ይህን ሁሉ ችግር እየፈጠረ በዚህ ሁኔታ ላይ ህጋዊ ሀገራዊ ፓርቲ ሆኖ የመቀጠል ዝናቴው ተገቢ ነው ብለን ስላላመንን ከህጋዊ ፖለቲካ ፓርቲዎች እንዲሰረዝ በድጋሚ ጠይቀናል። ከዚህ በፊትም ጠይቀን እናውቃለን። ከአንድ ዓመት በፊት ለአሁኑ የአሁኑ ለሁለተኛ ጊዜ ነው የጠይቅ ማለት ነው። ህወሓት እስካሁን የትጥቅ ትግል በይፋ ያላወጀ በሚያስተዳድረው ክልል ውስጥም አወዛጋቢም ቢሆን ሰላማዊ ምርጫን ለማድረግ እየጣረ ያለ ድርጅት ከመሆኑ ጋር ተያይዞ የአሁኑ የአብን አቋም የፈጠነና የተካረረ ነው በሚል ለሚነሱ ሀሳቦች አቶ ጣሂር ቀጣዩ መልሰዋል። እንግዲህ የኛ የኛ አቋም የተካረረ ነው የሚሉ ሰዎችን እንግዲህ ሀሳቡን እናከብራለን። የትግራይ ላይ ያለውን ሰላም የሚባለው ነገር እኛ፣ ትግራይ ፍጹም ሰላም የሆነችው ፍጹም ሰላም ተፈጥሮ ሳይሆን ፍጹም በሆነ አምባገነንነት ነው ብለን ነው የምናምነው። የትግራይ ወገኖቻችንም በከባድ የሆነ አምባገነናዊ የመብት ጥሰት ላይ እንዳሉ ነው የምንረዳው። ኢትዮጵያ በኩል ምርጫ ማድረግ ዝግጅቱን ማድረግ እንግዲህ የፌደራል መንግስቱ ስልጣን ነው ነው በህገ መንግስቱ በኤክሴፕሽን እንኳን ለክልሎች የተሰጠ ስልጣን አይደለም። ምርጫ ማካሄድም ሁሉም መገለጫዎች አሁን ምርጫ አደርግበታለሁ ከሚለውም ጀምሮ በወልቃየትና ራያ የመብት ጥያቄ አነሳችሁ ተብሎ በርካታ ሰዎች ማረጋገጥ ይቻላል። ሚዲያዎች መረጃዎች ይኖራችኋል። ከወልቃየት የማነት ኮሚስ አስመላሾች ጋር ከራያ የማንነት እና የወሰን ኮሚቴዎች ጋር ብትነጋገሩ በርካታ ወጣቶች በራያ በወልቃይት እስር ላይ ነው ያሉት። ከፍተኛን አፈናና ጭቆና ላይ ነው ያለ ለፌዴራል መንግስቱ ሀገሪቱ የዲፋክቶ ስቴት በመስረት የሚመስል መንገድ ከፌዴራል መንግስቱ ጋር ፍጹም መናበብ የሌለበት የሁለት ሀገር እስከምንመስል ድረስ በስቴት ሚዲያው እስከሚዘጋ ድረስ ምስክርነቱን የሚሰጡ የስቴት ሚዲያው እየታየ ምን ያህል ሀገር አፋሽ ጥሪዎች ሲተላለፉበት እንደነበር በኦኤምኤም ዶክተር ብርሃን ምስቀላ በበስኝ ሲናገሩት የነበረውን መስቀኛን አጥፋ የሚል ቅስቀሳ እኮ ስቴት ሚዲያው ተርጉሞች ያስተላልፉ የነበረበት ነው። እና ከዚህ አንጻር ሲታይ ፍጹም እና እንዲሁም ሕወሓትን ሁሌ ተጠያቂ ለማድረግ እንዲያው በጠላትነት መታየትም ሳይሆን ሎጂካሊ፣ እንዲያው ለማንም ኢትዮጵያዊ በቀናነት ለሚያስብ ይህ ቡድን እየሄደበት ያለው አግባብ በመንግስት በኩል ራሱ ከዚህ በኋላ ትንሽ የመዘናጋት ተፈጥሮ ጊዜ ከተፈጠው ሀገር አያሰርፍም ብለን አናምንም። ምንም የፈጠመም ሆነ የተካረበ መንገድ የለውም። ህዋት ለወደፊቱ ምን አይነት እርምጃዎችን ቢወስድ እንደ ሰላማዊ ፓርቲ ልትቀበሉት ትችላላችሁ? ወደ ሰላማዊ የፖለቲካ ምህዳር ለመመለሰስ ምን ማድረግ አለበት ብላችሁ ትመክራላችሁ? የሚል ጥያቄ የቀረበላቸው የአብን የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ህዋት ሰላማዊ የፖለቲካ እንቅስቃሴዎችን ለማድረግ የሚያስችል አቋም አለው ብለው እንደማያምኑ ያስረዳሉ። ፓርቲው ከህገ የፖለቲካ ፓርቲነት መሰረዝ ብቻ አይደለም በኛ በኩል ያለው አቋም። ፒፒኤልፍ እንደ ድርጅት የያዘው አቋም ከምስረተው ጀምሮ ታገልለት አለው ለሚለው የትግራይ ህዝብን መከራን ያበዛበት ከጎረቤት ወንድሞች የአማራ ህዝብ ጋር ጋር ያጣላው ከቀሪ ኢትዮጵያ ጋር በጥርጣሬ እንዲታይ ያደረገው ድርጅት ከመሆኑ አንጻር በፍጹም ለሰላማዊ የፖለቲካ ድርድር የማይመች መሆኑን ደግሞ አሁን ድረስ እያሄደበት ባለው ሁኔታ እያሳየ ስለሆነ እኛ ፒፒኤልፍ ለሰላማዊ የፖለቲካ ድርድር የሚመጥን አቋም ኑሮትን ወደ ጠረጴዛ ይመጣል ብለን አናምን። በእኛ በኩል ሪከመንድ የምናደርገው የትግራይ ህዝብ የኢትዮጵያ ፖለቲካ የሚወክሉት ልጆቹ በቀጥታ መጠ ተሳታፊ እንዲሆኑ ሀገር እንዲያስተዳድሩ በጋራ ከሌሎች አማራ፣ ኦሮሞ ወንድሞቻቸው ጋር እንፈልጋለን። መምጣትም አለበት። በፍጹም የትግራይ ህዝብን የትግራይ ወንድሞችን የሚያገል የፖለቲካ ስርዓት እንዲፈጠር አንተባበርም። ነገር ግን ቲፒኤልኤፍ ግለሰቦቹን አይደለም የሚጠየቁት በህጋዊ መንገድ የተጠየቁ ድርጅት ግን መጥፋት አለበት ብለን የምናምን ድርጅት ነው። አቶ አማኑኤል አሰፋ የህወሓት ማዕከላዊ ኮሚቴ አባልና የትግራይ ክልል ፍትህ ጽህፈት ቤት ኃላፊ ናቸው። እሳቸው ፓርቲውን በመወከል ሳይሆን በግል አቅማቸው በአብን በኩል ለቀረቡ ክሶች ምላሽ ለመስጠት ተስማምተዋል። መሰል ስም የማጠልሸት ሥራዎች ለ27 ዓመታት ተከታትለዋል። ላለፉት ሁለት ዓመታት ደግሞ እንደ አዲስ አገር ሽተዋል ያሉት አቶ አማኑኤል በኢትዮጵያ ሰላምና ልማትን ለማምጣት የላቀ መስዋዕትነት የከፈለን ፓርቲ ከሰላማዊ የፓርቲዎች ዝርዝር ይሰረዝ ብሎ መጠየቅ ክህደት ነው ሲሉ ይሟገታሉ። በዚህ ደረጃ ክህደት ተፈጽሞበት እንደው ከምድረገጽ እንዲጠፋ ሊሰረዝ እየተደረገ ያለ ውትወታ ክስ በምንም አይነት ማስረጃ ማረጋገጥ የማይቻል የስም ማጥፋት እና የውሸት ክስ ነው ማለት ይቻላል እያደረጉ ያሉ ሀይሎች ከህዝብ ጋር ያላቸውን ውግንና በየቀኑ እየወረደ እየወረደ እየከሰሩ ህዝብንም የሚጠይቃቸው ጥያቄዎች መመለስ ስላልቻሉ ህዝቡን አስተሳሰብ ለማስቀየስ የሚጠቀሙበት ምንድን ነው ስልት ነው ፌዴሬሽኑን በማፍረስ አህዳዊ የሆነ ስርዓት ለመገንባት የሚደረገውን ጥረት አለ። ስለዚህ ለማድረግ ደግሞ ህወሀት መንግስቱን ለመትከል የከፈለው ከፍተኛ መስዋዕትነት አለ። አሁን ህገ መንግስቱን ለማፍረስ ሲፈልጉ የህብረ ብሔራዊ የሆነ ፌዴራሊዝምን ለማፍረስ ሲፈልጉ ህወሀት በዚህ መልኩ ተሰልፎ እንዳይሰርፍ ኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች እያነቃ እያደናቀፈ ነው ብለው ስላመኑ የሌለው ውሸት እየደፈደፉ ህወሀትን ለማፍረስ ህወሀትን ከምድረ ገጽ ለማጥፋት የሚያደርጉት ጥረት ነው። ይሄ ግን ከንቱ ልፋት አቶ አማኒል አብን በአማራ ክልል የተለያዩ ስፍራዎች ከተፈጠሩ ግጭቶችና ውጥረቶች ጀርባ የህወሀት እጅ አለ ማለቱንም አይቀበሉም። በጣም ውሸት ነው። የህወሀት ሁሉንም ህዝቦች ህዝብ ለማንንም ህዝብ የሚያዳላ ድርጅት አይደለም። የአማራ ጭቁን ህዝብ፣ የኦሮሞ ጭቁን ህዝብ፣ የሁሉንም በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ህዝቦች ሰላም፣ ፍትህ፣ ዴሞክራሲ፣ ልማት የሚፈልጉ ህዝቦች ናቸው ብሎ የሚያምን ድርጅት ነው። የሆነ ክልል ውስጥ ገብቶ እንደዚህ አይነት እንደሚባለው ህጋዊ ያልሆነ መንገድ ተከትሎ ለማንንም ሊደግፍ አይችልም። ግልጽ የሆነ ትግል፣ ሰላማዊ ትግል የሚያደርግ ድርጅት ነው። ውሃል ሁሉንም ጸረ ሰላም ኃይሎች ህግ መያዝ እንዳለባቸው በየጊዜው እየታገለ መስዋዕትነት እየከፈለ የመጣ ድርጅት ነው። አሁን በስልጣን ላይ ያለው ሀይል ና እና አብን የመሰሉ ደጋፊዎቹን ነው ይህንን የሚፈልጉት። ህዝብን የሚጨፈጭፉ ከአንድ ጉድጓድ እንደ በጀኖሳይድ አንድ ጉድጓድ ውስጥ እየቀበሩ ያሉ ሰዎች እነሱ ናቸው። ህወሀት በዚህ መልኩ ሌላ ነገር ሊሰራ አይችልም። ህገ ወጥ የሆነ ነገሮች ውስጥ ሊገባ አይችልም። አንድም ማስረጃ ሊቀርብ አይችልም። አንድም አንድም ማስረጃ ሊቀርብ አይችልም። ያንን የሚያደርግበት ምንም ምክንያትም የለውም። ለምን ያደርገዋል ህወሀት እኮ ያንን ለማድረግ ከፈለገ ህዝቦች ማበጣበጥ አይፈልግም። እጁ ላይ ሁሉም ነገር ነበረ። አሁንም የፈለገውን ነገር ለማድረግ የሚያስችለው እድል እጁ ላይ ነው ያለው። የትግራይ ህዝብ ብቻ ነው የሚመራው። የትግራይ ህዝብ እጣፈንታ ብቻ ከህዝቡ ሆኖ ይወስዳል። ስለ ሌሎች ህዝቦች አንድም ነገር በዚህ ደረጃ ህገ ወጥ የሆኑ ስራዎች ሰርቶ አያውቅም። የህዋት ወቅታዊ አቋም ሰላማዊ የፖለቲካ አውድን ለመተግበር የማያስችል ስለመሆኑ በተነሳው ሐሳብ ላይም ተቃውሟላቸው። የህዋት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በዚህ ዘርፍ የህዋትን ስኬታማነት ለማሳየት ፓርቲያቸው በሚያስተዳድረው ክልል ውስጥ ያለውን ሰላምና መረጋጋት እንደ አስረጅ አቅርበዋል። ሰላማዊ ትግሉን የመቀጠል ቁመና አለው የለውም የሚለው ማለት የሚመራውን ክልል ጋር መጥቶ ማየት ነው። ኢትዮጵያ ውስጥ እኮ እንደ ደሴት ብቸኛ የሆነ ሰላሙን የጠበቀ ህዝብ እና ክልል እየመራ ያለው ህወሀት ብቻ ነው። ህወሀት የሚመራው ክልል አሁን ስለ ልማት ያወራል፣ ስለ መልካም አስተዳደር ያወራል፣ ስለ ዲሞክራሲ ያወራል፣ ስለ ህገ መንግስት የበላይነትን ያወራል። በየቀኑ ስርዓት ያለው የመንግስት ስራና ተጠያቂነትን ፋንክሽናል በሆነ መንገድ መንግስትነት እየመራ ያለው ህወሀት ብቻ ነው በኢትዮጵያ የማዕከላዊ መንግስት ወይም የፌዴራል መንግስት ይህንን እያደረገ አይደለም። በየቦታው ያሉ በየክልሉ ያሉ የክልላዊ መንግስታትም እያደረጉት አይደለም። ይህንን የማድረግ ቁመና የሌላቸው ሌሎች ናቸው። ይህንን እውነታ የኢትዮጵያ ህዝብ ያውቋል። የኢትዮጵያ ብሔሮች፣ ብሔረሰቦች ህዝቦች በየቀኑ እየደረሰባቸው ያለ ፍዳ እያዩት ያለ መከራ ምስክር ነው፣ ህያው የሆነ ምስክር ነው። ስለዚህ ህወሀት ሰላማዊ የሆነ ዴሞክራሲያዊና ህጋዊ የሆነ ትግል ለማድረግ ፍላጎት የለውም የሚለውን ክስ ትክክል አይደለም። ህወሀት ሁሉንም ለማድረግ ሁሉንም ነገር ለማድረግ የሚ የሚ የሚችልበትን ነገር ነበረ እኮ እጁ ላይ። የኢትዮጵያ ብሔሮች ብሔረሰቦች ህዝቦች ለዚህ ሀገር አንድነትና ለብሔር ብሔረሰቦች ፍላጎት ሲል ነው ሁሉንም ነገር በሰላማዊ መንገድ ያስረከበውና የተዋው አሁን ሽፍታ ሊሆን አይችልም። ውሀት ለሰላም ለዴሞክራሲ ለልማት ብለው ነው መስዋዕትነት የከፈለው ለዛ ሲልም እስካሁን ድረስ መስዋዕትነት ከፍሏል። በኢትዮጵያ ውስጥ እየተደረጉ ያሉ ህወሀትን ለማጥፋት የትግራይን ህዝብ ለመጉዳት ለመጨቆን እስከ ዛሬው አሁኗ ደቂቃ ድረስ በየቀኑ እየተደረጉ ያሉ ነገሮች እኮ በጣም ግጭት የሚቀሰቅሱ ቁጣን የሚያስነሱ ናቸው። ሌላ ነገር ውስጥ ለመክሰት ኢትዮጵያ ወደ ሌላ ነገር ወደ ሌላ ብጥብጥ ለማስገባት ኢትዮጵያ ውስጥ ሲቪል ወር ለመለኮስ እየተደረጉ ያሉ ነገሮች ናቸው። የትግራይ ህዝብና ህወሀት ግን ሁሉንም ነገር በትዕግስት እያለፈው ነው ይህንን ህወሀት በዚህ መልኩ እየተከሰሰ ያለው ጥላሸት እየተቀባ ያለው የትግራይ ህዝብ ስለሆነ ነው። የትግራይን ህዝብ ለማንበርከትና ለማጥቃት የሚደረገው አንዱ አካል ነው ይሄንን አንዱ አካል ነው። ምንም ምንም ምክንያት የለውም። አቶ አማኑኤል አክለውም የህዋትን እጣ ፋንታ የሚወስነው የትግራይ ህዝብ ብቻ ነው ብለዋል። ህዋትና የትግራይ ህዝብ በብልሃት እያለፉት እንጂ ከሌሎች ህዝቦች ጋር እንዲጋጭ፣ ክልሉ ብጥብጥ ውስጥ እንዲገባ፣ ሀገሪቱን በሚያስተዳድረው አካልም ጭምር እንቅስቃሴዎች እየተደረጉም ነው ሲሉም ወቅሰዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።